ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክን ይጎብኙ። ዶክተር ጸጋዬ ደግነህ የአፍሪካ ጂጂትሱ ፌዴሬሽን ምክትል ፕሬዚደንትና የዓለም አቀፉ ጂጂትሱ ፌዴሬሽን የሥነ ምግባር ኮሚቴ ምክትል ፕሬዚደንት ያሬድ ንጉሴ የሁለት ሺ አስራ ሰባት የፖላንድ ዓለም አቀፍ ጅጅትሱ ተወዳሪና የአፍሪካ ጅጅትሱ ሻምፒዮን። በቅድሚያ ዶክተር ጸጋይ ደግነህ የጅጅትሱ ስፖርት በአፍሪካ ውስጥ ምን ያህል ሰርጿል? በተለይ ደግሞ ኢትዮጵያ ውስጥ በምን ሁኔታ ላይ ይገኛል? በአሁኑ ወቅት እንደዚህ የማርሻል አርት ስፖርቶች የምንላቸው እንደ ጅጅትሱ እንደ ጅዱ የመሳሰሉት ወደ አፍሪካ የገቡት ትንሽ ቆየት ብለዋል። ግን ቅርጽ በያዘ መልኩ እየተዘጋጁ የመጡት እንግዲህ ባለፉት ሀያ ሰላሳ ዓመታት ውስጥ ነው። ያ ማለት ቅርጽ የያዘ ማለት ያው ማህበራት እየተመሰረቱ የፈተና አሰጣጦች፣ ስልጠናዎች በተለይም በዓለም አቀፍ ደረጃ አንድ አይነት መስፈርት ያላቸውን መስመር ይዘው እንዲሄዱ እየተደረጉ ከመጡ ማለት ነው። እንግዲህ ወደኛ እኛ ሀገር ስንመጣ ወደ ኢትዮጵያ ስፖርቱ ካስገባ ነው ወደ አስር አመት በተለያዩ ድጅቱ አስር አመት አሁን አስር አመቱ እየሆነ ነው ማለት ይቻላል። ጅኖ ድሮም ነበረ፣ ግን አሁን ቅርጽ በያዘ መልኩ እሱም ከመጣ እንደዚሁ በዚሁ አመታት ውስጥ ነው። እና እንግዲህ አፍሪካ ሀገሮች ላይ በጣም ፖቴንሻል አሉ፣ ወጣቶች አሉ፣ ብዙ የሚሰሩ ሀይል ያላቸው አሉ። በዛኑ መጠን ደግሞ የአፍሪካ ሀገሮች ላይ ከፍተኛ የሆነ የኢንፍራስትራክቸር የመዋዕለ ንዋዮች ሊረዷቸው የሚችሉ አካላቶች እዛ ላይ ትንሽ እንግዲህ እዛ ላይ ችግሮች ይኖራሉ። እንግዲህ ያን ነው እየሄደ ነው ስፖርት። ምክንያቱም እነዚህ ስፖርቶች የተለየ መሳሪያዎች ያስፈልጓቸዋል፣ ምንጣፎች ያስፈልጓቸዋል። ጥሩ እኛ ኢትዮጵያ ሲጀመር ሲሚንቶ ላይ ነበረ ይሰራ የነበረው እንግዲህ ያ በጣም በጣም አካላዊ ግብት ማድረሱ ብቻ ሳይሆን ስፖርቱንም በተገቢውና በትክክለኛው መልኩ ለመለማመድም ይከብዳል በዚህም በተጨማሪ ደግሞ ስፖርቶችን ትክክለኛ ስፖርቶችን ይዞ መማር የሚያስችለው ከአለም አቀፍ ፌዴሬሽኖች ከዛ ሰርቲፋይድ የሆኑ ይህንን ስፖርት ይዞ ማምጣት የሚችሉ አሰልጣኞች መጥ ወደ አፍሪካ ለማስተላለፍ እውቀቱን ብዙም ፍላጎት የላቸውም ይሄ ይሄ በአፍሪካ ላይ ያለውን የጥራት ማኔጅመንት በስፖርቱ ላይ ትንሽ አዘግይቶታል። እንግዲህ አሁን ግን በጥሩ ሁኔታ እየሄደ ነው። የተለያዩ የዳኝነት፣ የአሰልጣኞች ጨርተኖችም እየተዘረጉ ነው። ሳይክል የሚነዳን ሰው መኪና መንዳት ትችላለህ ማለት አይቻልም። እና ይህንን የመሳሰሉ እንቅስቃሴዎችን እየሰሩ እንዴት ነው ጁዶና ጁጅትሱዎች ናቸው ማለትም አይቻልም። ብዙ የሚመሳሰሉ እንቅስቃሴዎች አሉ። ግን እነዚህን ስፖርቶች በዓለም አቀፍ ደረጃ የወጡትን ህጎቹን ደንቦቹን አሁን ለምሳሌ ጁጅትሱን ሶስት አይነት የመወዳደሪያ ህግጋቶች አሉ። በጥንድ የሚካሄድ አለ እንደዚሁ ይሄ አሁን ብራዚሊያን ጂጂትሱ መሬት ተኮር የሆነ ውድድር አለ። እንደዚሁ ደግሞ ለሁለቱን የሚጋጠሙበት ሶስት ፓርቲ የያዘ ውድድር አለ። አሁን ያሬድ የተጋጠመው ይሄ ብራዚሊያን ጂጂትሱ በተለይ መሬት ላይ የሚካሄደው ግጥሚያ ነው እና እነዚህ ህግጋቶች በየጊዜው የሚቀያየሩ ናቸው። ያንን ደግሞ በየጊዜው ማስተላለፍ ያስፈልጋል እና ድሮ ባወቅኩትኝ አውቃለሁ ብሎ ሰው መቀመጥ አይችልም እና እነዚህ እነዚህ ነገሮች እንግዲህ ፈታኞች ናቸው። ግን አሁን የምንኖርበት ዘመን የዲጂታል ዘመን ነው። ማንኛቸውም ሰው ራሱን ለዛ በማቅረብ በቀጥታም እዛ ያሉ አካላት ለምሳሌ ከዓለም አቀፍ ፌዴሬሽን በኦሎምፒክ ስር እና በወለድ ጌም ስር የተመዘገቡ በስፖርት አኮ ስር የተመዘገቡ ከእነሱ ጋር ኮንታክት በማድረግ እውቀቱን ማደስ ይችላል። የሬዲስ ባሁኑ የ2017 ሰው ዓለም አቀፍ ጅጅትሱ ውድድር ላይ ከፍተኛ የሆነ ከዓለም አቀፍ የተሰባሰቡ ተወዳዳሪዎች የተገኙበት ነው። በዛ ላይ ውጤትህ እና ሂደቱ ምን ይመስል ነበር? አሁን በ2017 የተካሄደው ላይ ወርልድ ጌምስ ላይ አፍሪካን ሀገሬን ወክዬ አይነት ስልሳ ሁለት ተወዳድሬያለሁ። ውድድሩ ጠንካራና በጣም ጥሩ ውድድር ነበር ለኔ የቱኑ ተወዳዳሪዎቹ ከአውሮፓ ሻምፒዮኖች እና ከኤዥያ ሻምፒዮኖች ነበሩ። እና ደግሞ እኔም ከዚህ በፊት ከነበረኝ ተሞክሮ ወርልድ ሻምፒዮና ላይ አፍሪካ አንደኛ ነበርኩኝ ወጥቼ እና ትንሽ ጠንካራ ያለና በጣም ፈታኝ ውድድር ነበረ። ስድስት ተወዳዳሪዎች ነበሩ እንግዲህ ሉዝ አርግ ያለው ስለዚህ ስድስተኛ ነው የወጣሁት። ጥሩ ኤክስፔሪንስ ሊያገኘሁት ኢትዮጵያንና አፍሪካን በዛ መድረክ ላይ ደግሞ እውነተኛ አባባል ነው። ወደ ጂጂትሱ ስፖርት የገባኸው መቼና እንዴት ነበር? በአሁኑ ወቅት እድገቱ በምን ላይ ይገኛል? የጂጂትሱ ስፖርት ስገባ ከዛ በፊት የተለያዩ ስፖርታዊ እንቅስቃሴዎችን አድርግ ነበር አገር ውስጥ እና ለምሳሌ ጌት ኩንዶ የሚባል ስፖርት ነበረ፣ ግን የውድድር ስፖርት አይደለም፣ እንዲሁ የፍልሚያ ስፖርት ነው እሱ ላይ ግጥሱ ብዙ ቴክኒኮች ነበሩ እና እነዛ እነዛ ቴክኒኮች ሞክራቸው ነበረ። እና ዶክተር ጸጋዬ ጁጅትሱን ኢትዮጵያ ይዞ ከመግባቱ በፊት እሱም ነበር ምሰራው በሆነ አጋጣሚ ያንን የእሱ የሚሰጠውን ኮርስ ላይ በመካፈል የጁጅትሱ ስፖርትን በረንብ ላውቅ እያለው፣ በዛም ቀጥየበታለሁ እስካሁን። አክቹዋሊ ጁጅትሱን ብቻ አይደለም ኢትዮጵያ ውስጥ እየሰራን ያለነው የጁዶንም ስፖርት አንድ ላይ እየሰራን ያለነው ሁለቱም ነው። ተሳትፎ እኔ ዓለም አቀፍ ላይ በዲጂቱ ብቻ አይደለም ከዛ በኋላ ነው ስፖርቱን እንግዲህ እየሰሩ ያሉት ሂደቱ ያለው። እንግዲህ ብዙ ሰዎች ይህን ኮርስ ወስደዋል። በተለያየ ዓለም አቀፍ ከመጡ ሰልጣኞች ብዙ ወጣቶች ወስደዋል። ያለው ችግር ምንድን ነው? የአብዛኛውን በማቴሪያል ደረጃ ነው ድጋፉ ያለው። አስተማሪዎች ይላኩልናል። የማቴሪያልና የንትን ቴክኒካል ድጋፍ ነው ያለው ኢትዮጵያ ውስጥ ደግሞ ያለው ችግር ደግሞ አንዳንዴ የሲስተም ችግር አለ። የስፖርቱን ተቀብሎ ወደፊት የሚያስኬደው አካል ብዙ ክፍተቶች አሉበት። እሱ እሱ ላይ ትንሽ እድገቱ ዝግ አድርጎታል። በዚህ አስር ዓመት ውስጥ ግን ብዙ ሰዎች ኢንተረስት ሆነው እየሰሩ ነው። ብዙ ጓደኞችን በዚህ ስፖርት እየሰሩ ነው ያሉ ዶክተር ጸጋይ አሁን ያሬድም እንዳነሳው ከዚህ ቀደምም በዚሁ በኛ ፕሮግራም ላይ ቀርበው እንደገለጹት ወደ ኢትዮጵያ ዘልቀው ስፖርቱን ለማስተዋወቅ ከፍተኛ ጥረት አድርገዋል። ከዛም ባሻገር የተወሰኑ እርዳታዎችንም እንደዚሁ በግልም ሆነ ከጀርመን የስፖርቱ ፌዴሬሽኑ የጂቲሱ ስፖርት ፌዴሬሽን እንደዚሁ የተወሰኑ ድጋፎችን መደረጋቸውን ተናግረናል። በአሁኑ ወቅት እስከዛ በኋላ አሁን ያለው የድጋፍ አይነት በቴክኒክም ሆነ በማቴሪያል በኩል በተለይ ከርሶ በምክትል ፕሬዚደንትነት ከሚመሩት የአፍሪካ ጅጅሱ ፌዴሬሽን ምን አይነት ድጋፎችን እየተሰጡ ነው? በመላው አፍሪካ። አሁን ያሬድ እንዳለው እኔ መጀመሪያ ይህንን ስፖርት ሳመጣ እንግዲህ እዚህ ደረጃ ይደርሳል ብዬ አልነበረም። ይህንን ስፖርት ሳመጣ እንደዚህ በጣም ትግስት አስጨራሽ ይሆናል ብዬም አላሰብኩም ነበር። አሁን ለምሳሌ ያለ ወደ ብሩንዲ ካየን ሶስት ክለብ ካለ አንድ አገር አንድ መመስረት ይችላል። እኛ ሀገር ግን ያሉት መመሪያዎች ለምሳሌ በእያንዳንዱ ክልሎች ላይ ወደ አምስት ክለቦች፣ ከዛ አምስት ክልሎች ላይ ደግሞ ፌዴሬሽን ወይም አሶሲሽን የሚባሉ የተለያዩ መመሪያዎች አሉ፣ እና እነዚህ መመሪያዎች እንግዲህ በተለይ አዲስ ለሚመጡ ስፖርቶች ችግር ይገጥ ይፈጥራሉ ያንን ለማሳደግ በጣም በጣም ረጅም ጊዜ ነው የሚፈጅት። እና በተለይ ደግሞ የእውቀት ሽግግር ላይ በጣም እንዴት ነው ፍጥነት ያስፈልጋል። አሁን ፈጣን በሆነ ዓለም ላይ በምንገኝበት ሰዓት ነገ የሚወጡት ነገሮች ፍጥነትን የሚያስችሉ መሆን አለባቸው እና እነዚህ ስፖርቶች እንዳልኩትም ያለ ምንጣፍ መሰራት በጣም ይከብዳል። ምንጣፍ ያስፈልጋል። የስፖርት ልብስ እና እንግዲህ እኛ እኔም አንድ ከንጋም ያለ ጀርመናዊ አለ። ሁለታችንም እየለመን እየጠየቅን እኔ ራሴ ስሄድ የኔ የነበረውን ያገለገለውን ሚሄዳለው ጓደኞችንም እና ምንጣፎችን በተለይ እየለመን እየጠየቀን ነው የምናመጣው እና የምናከፋፍለውም ሲያገኙም ምንጣፉንም በነፃ ነው ስፖርቱን ሊሰሩበት ቃል በመግባት ነው ይሄ የሚሆነው። በተለይም መጀመሪያ በሀገራችን በአይነቱ የሌለውን ምንጣፍ ነው። በሁለት ሺ ዘጠኝ በፈረንጆቹ አቆጣጠር ከዛሬ ስምንት ዓመት የመጀመሪያው ምንጣፍ ያስገባ ነው እና ያለኛ በጣም ትልቅ ነገር ነበር በዛ ሰዓት እና አሁን እንኳን በየሁሉ የድ ደርሷቸው አላላቸው። አሁን የአሬድ ዩቬንቱስ ነው የሚያስተምረው። በዛ ውስጥ በጣም ብዙ ተማሪዎች አሉት። ተጨናንቆ ነው እንዲያውም ሁለተኛ ቦታ መክፈት አለብኝ እያለ ነው ያሬድ እንዳለው እንግዲህ እሱን የሚመስሉ እሱን መተካት የሚችሉ ብዙ ወጣቶች አሉ እና እነሱን ማበረታታት ምክንያቱም አሁን እያስጠራን ያለን ራሳቸውን፣ ኢትዮጵያን፣ አፍሪካን ማስጠራት ማለት በጣም ትልቅ ነገር ነው። ለእኔ ይህንን ያለ ዓመት ውጭ እኔ እንግዲህ በትንሽ ትንሽ ሚዝ ነው ብዙም ስለ ሀገር የስፖርት ሲስተም አላውቅም እና ግን አንድ ኢትዮጵያዊ ውጭ ቆሞ በማይበት ሰዓት የሚሰማው ስሜት በጣም በጣም መገመት ከሚቻሉ በላይ ነው። ያሬድንም አሁን ለምሳሌ ያል እሱን ኮች ያደረገው እኔ ጋር የእኔ አሲስተንት ሁምቦልት ዩኒቨርሲቲ አብሮ ከእኔ ጋር የሚሰራ ረጅም ጊዜ ጓደኛ ዶክተር ዶሚኒክ ይባላል። ምክንያቱም እኔ በሆን ስሜታዊነት ስለምገባ ሰው በብዛት የሚሳሳተው እና ትኩረት የሚያጣው ስሜታዊ በሚሆንበት ሰዓት ነው እና እሱ እሱን መርዳቱ ማሳየቱ፣ ከእሱ ጋር መሆኑ በጣም በጣም ትልቅ ነገር ነው እና አንድ ኢትዮጵያዊ፣ አንድ አፍሪካዊ እንደዚህ አይነት ቦታዎች ላይ ማየት በተለይም ለሀገራችን፣ ለአፍሪካ ትልቅ ትልቅ ምልክት ነው። ይህ በአሁኑ ሰዓት ስምና ኢሜጆች አስፈላጊነት እየጨመሩ በመጡበት ሰዓት በአሁኑ በዲጂታል ትራንስፎርሜሽን ውስጥ እንደዚህ አይነት ነገር መገኘቱ ትልቅ ነው። በተለይም ደግሞ እነዚህ ስፖርቶች፣ እነዚህ የማርሻል አርት ስፖርቶ የማርሻል አርት ስፖርቶች ጥሩ ሰውን መልካም ሰውን መፍጠርን ነው አላማቸው እዛ ምንጣፉ ላይ የሚደረገው ልምምድ የአካላዊ ብቻ ሳይሆን የአእምሯዊ ልምምድ ነው። ከዛ ምንጣፉ ወጥቼ መንገድ ላይ ሲሄድ፣ ትምህርት ቤት ሲሆን፣ ከሰዎች ጋር ሲነጋገር ምን አይነት መልካም ሰው መሆን አለብኝ፣ ቀናነትን፣ ትህትናን፣ መረዳዳትን፣ ካሜታ መራቅን፣ ለሰዎች ጥሩ ነገር ማሰብን እንዴት ነው ራስን አለማግነንን፣ እንደዚህ አይነት ነገሮችን እያየን ነው የምንሄደው እና እንግዲህ በዚህ ላይ ብዙ ነገር መሰራት አለበት። እኛም ከዛ ሂደን የምንረዳው ሰዎች እትሉም ያልቃል ኃይልም ኤነርጂያችንም እያለቀ ይመጣበት ሁኔታዎች ይኖራሉ፣ እና እኛንም ተረድቶ በተለይም ውጭ ያለውንም ወይም ውስጥ ያለውንም ነገር በደንብ አይቶ መንገድ ማስያዝ ያስፈልጋል። እንግዲህ አሁን መልካም መንገድ ላይ ይሄዱ ይመስለኛል፣ አሁን የተጀመሩት ሁኔታዎች። እንግዲህ ምንድነው የጀርመናዊ ፈላስፋ እንደሚለው ድንጋይ መንገድ ላይ ይደረደርብህና መሄድ ቢያስተናክለህ ድንጋይውን ሰብስበህ ቤት ስራበት የሚለው ነገር አለና አሁን ከታጋጠሙት ሁኔታዎች እየለመድን እያወቅን ራሳችንንም በዛ ላይ እንግዲህ እያስተካከልን እየሄድን ይመስለኛል። እንግዲህ የወደፊቱን ደግሞ እናያለን። ያሬድስ ከዚህ በፊት እንደዚሁ በተለያዩ ውድድሮች ተዋድረሃል። በአፍሪካም ደረጃ የመጀመሪያ ቀዳሚነት ክብር ስፍራን ይዘን ያለኸው ይሄ ስፖርት በአፍሪካ ውስጥ በተለይም ኢትዮጵያ ውስጥ እምብዛም የገነነ አይደለም። ቀደም ሲል እንደገለጥከው በሀገራችን ብዙ ጊዜ የሚታወቁት ገነን ስፖርቶች እግር ኳስና ሩጫ ናቸው። ይህንን ስፖርት ከፍ ባለ ደረጃ ታዋቂ እንዲሆን ምን አይነት ትልሞች ነው ያሉህ? አሁን ካለበት በሚቀጥሉት አምስት ዓመታትና አስር ዓመታት ጊዜ ውስጥ የት ደረጃ መድረስ ይችላል የሚል ሕሳቤ አለህ? ለዛ ሲያንት አስተዋጽኦ ምን ይሆናል? እንግዲህ ይህን ስፖርት ለማሳደግ ግሌን አስተዋጽኦ አሁንም እያደረግኩ ነው። በሁለት ነገር አንደኛው ምንድን ነው? ለምሳሌ የማስተምርበት ቦታ ኢቬንትስ ክለብ ይባላል። አዲስ አበባ ውስጥ እዛ ውስጥ በብዛት ምሳሌ አንዳንድ ነጮች የውጭ ዜጎችም አሉ የሚሰሩ አበሾችም አሉ አብዛኛው የኢትዮጵያውያን በነፃ ነው የሚሰሩት ሌጋ የሚሰሩት በነፃ ነው። እና የማቴሪያል በነፃ ተጠቻዋለሁ፣ ሌሎች ስቢጋ ፋረግላቸዋለሁ፣ ትምህርቱን በነፃ እንዲወስዱ አደርጋለሁ። በተለይ ደግሞ ክህሎቱ ያላቸውን ልጆች ደግሞ በረም በመከታተል ስፖርቱ ይዘው የእኔ መስመር እንዲከተሉ አደርጋለሁ። ከዚህ በፊትም ብዙ ነጻ አገልግሎት የሰጠውባቸው ብዙ ነገሮች እና አንደኛው እሱ ነው። ሁለተኛ አገርም ደረጃ እንግዲህ እኔ ስወጣ ውድድር ላይ አብዛኛውን በግሌ ነው የምወጣው። ይሄ ነገር አገር ከማስተዋወቅ አንጻር የራሴን ፕሌን ትኬት ነው ምሸፍ ነው የራሴን ወጪዎች የሚሆንትንም ነው እና የኢንተርናሽናል ጅጅቱ ፌዴሬሽንም ድጋፍ ያደርግልኛል፣ በዚህ በኩልም ድጋፍ ያደርግልኛል። ግን አንዳንድ ለሚመጣው የሚመጣው ትንሻነን ቻሌንጅ የሆኑ ነገሮችን የሚመለከተ ዋጋድ ጋር እየተነጋገርኩ ነው። በግል ምሳሌ ከኦሊምፒክ ኮሚቴ ጋር ይህን ስፖርት የተለየ ጊዞን ስፖርት ሃያ ላይ ያ ለመካፈል ስጥ ስላለ ያንን ነገር ማለት ይፈልጋሉ። ግን ካለው ሁኔታ አንጻር እንግዲህ ያለን ጥረት በዋርሶ ውድድር ላይ በርግጥ ስፖርቱ በውጪ በሚኖሩ ኢትዮጵያኖች ዘንድም እንደዚሁ ግዳ ስለሆነ በርካታ ሰዎች ተገኝተው ድጋፍ አላደረጉልህም። በርግጥ እዛ ወቅት ተገኝተው የነበሩት የዶክተር ጸጋይ ቤተሰቦችና ዶክተር ዶሚኒክ ነበሩ። ወደፊትስ በውጭው ዓለም ይህንን ስፖርት ከማስተዋወቁ አኳያስ ከተለይ ከዓለም አቀፉ ፌዴሬሽን እና ከአፍሪካ ፌዴሬሽን ጋር በምን መልክ ማስተዋወቁ ይቻላል የሚል አታያለህ? ቅድም እንዳልኩት ይህን ነገር ስፖርት ለማሳደግ ያለው ነገር ምንድን ነው በአገር አቀፍ ደረጃ የተለያዩ ውድድሮችን ማዘጋጀት አለብን ያለ ውድድር ሊሆን አይችልም አገር ውስጥ ውድድር ማዘጋጀት አለብን ከዛ በፊት ግን ማስፋፋት የሚገባቸው ነገሮች ማስፋፋል አለብን በሁለተኛ ደረጃ እንግዲህ በአገር ውስጥ ባለው የሚመለከተው አካል ይህ ናቸው። እንግዲህ የእነሱን ብቻ አይደለም፣ የዶክተር ጸጌ እንደተር ብቻ አይደለም፣ ራሱን ዶክተር ጸጌን ጨምሮ ሀገር ውስጥም ብዙ አገር ውስጥም እንዳሉ ሰዎች ይህንንም ኢንተርቪ ሳደረስኝ አንተ በጣም ነው የማመሰግነው። ዶክተር ፀጋይስ ስፖርቱን በተለይ በውጭ ባሉት ኢትዮጵያውያኖች ዘንድ ለማስተዋወቅና እንደዚህ አይነት ውድድር በሚካሄድበትም ወቅት ድጋፋቸው እንዲሰጡ ለሌሎቻቸውም ቢሆኑ በዚህ ስፖርት ውስጥ እንዲሳተፉ ለማድረግ ስፖርቱን ለማስተዋወቅ በአፍሪካ እና በዓለም አቀፉ ጅጅትሱ ፌዴሬሽን በኩል ምን አይነት ጥረቶች ተደርገዋል ወይም ወደፊት መደረግ አለባቸው ይላሉ? ዋናው ይህንን ስፖርት ለማስፋፋት ቅድም ያሬድ እንዳለው ከታች መምጣት አለበት እና በጣም በከፍተኛ ሁኔታ በክፍተት በቀናነት ነገሮችን በማየት የሚደረግ በሚሆንበት ሳት በቶሎ የሚያደግ ይመስለኛል። ይሄ ራሱ ትልቅ ደረጃ ነው። በአስር ዓመት ጊዜ ውስጥ እንደዚህ አይነት ነገር ማድረግ ከያሬድ ጋር ተጋጥመው የነበሩት ካየናቸው የፖላንድ እና የጃፓን የወልድ ራንክ ቁጥር አንድ ላይ የሚቀመጥ ነው። የራሱ የሆነ ዩቱብ ቻናል ያለው አካዳሚ ውስጥ የሚያስተምር ነው። ጃፓኑም ብራዚል ውስጥ ከጃፓን በተጨማሪ የተልማመደ ነው እና የእነዚህ ሰዎች ጋር ያሬድ ቆሞ የተወሰነ ደቂቃም ቢሆን መታገሉና ያን መቋቋም መቻሉ በጣም በጣም ትልቅ ነገር ነው እና ይሄ ደግሞ ኢትዮጵያዊ አፍሪካዊ የፈለቀ ነገር ስለሆነ ያንን አይቶ እሱን የሚመስሉ ብዙ ሰዎች አሉ እና እዚህ ላይ ከፍተኛውና ከውጭም ያለው ኢትዮጵያዊ ከውስጥም ያለው ይህንን በተለያዩ የሶሻል ሚዲያ በአሁኑ ሰዓት በከፍተኛ ፍጥነት የሚሄድበት ነው እና እንደዚህ አይነት ነገሮችን ከስፖርት የልመድ ነው። እግር ኳስ እና በተለይ በሩጫ የምንታወቀው በእንደዚህ አይነት ስፖርቶችም መታወቁ በእንደዚህ አይነት ስፖርቶች መታወቁ ማለት ደግሞ የውድድር ተኮር ብቻ ሳይሆን የጤና ተኮር ስፖርትም በመሆኑ በጤናችን ላይ፣ በውጭ ባለን ግንኙነት ላይ ሁሉ መልካም የሆነ ጫና ሊፈጥር ስለሚችል እነዚህን ተረድቶ እንግዲህ የምንጠይቀው እነዚህ እንደዚህ አይነት ስፖርቶች ሲሆን ተሰባስቦ እንኳን ቢሄዱ ደስ ይለኛል። በየቦታው ያሉት የኢትዮጵያ ተወካዮች የተለያዩ ኮሚኒቲዎች እንግዲህ እንደዚህ አይነት ነገር ሲሆን ሩጫ ብቻ ነው ሩጫን የሚያክል ትልቅ ደስ የሚል ነገር የለም። በእኛ ስፖርት ግን እንደዚህ አይነት ነገር ሲኖርም ይህም የእኛም ስፖርት ነው ብሎ እንደ እኛነት የመውሰድ ኃላፊነት ቢኖር መልካም ነው ብዬ ገምታለሁ። እንግዲህ እኔ በጣም ያሬድን አመሰግናለሁ። እንደዚህ አይነት ብዙ የራሱንም ወጪ አድርጓል። ልክ ያው እንደ ታናሽ ወንድሜን ያገኘው ያልነውን ደስ ያለኝ ከሱ ጋር ያሳለፍነው ጊዜ በጣም ራሱን ዝቅ አድርጎ እንግዲህ መሬት ላይ ሲሆን ነው የሚፈጥ ነው እንጂ ሲናገር እንኳን አስተካክሎ የሚወጣው ቃል በጣም የተመዛዘነ ነው መጨረሻ ላይ እና እንደዚህ አይነት ኢትዮጵያውያኖችን በማይበሳት እንግዲህ በጣም ለእኔ ትልቅ ክብር ነው እና እንደዚህ አይነትም ብዙም እንደምንኖር እርግጠኛ ነን። ሁሉም እንግዲህ ደግሞ የራሱ ፖዘቲቭ የራሱን በጥሩ በመልካም ሁኔታ የሚያቀርብበት ሁኔታዎች አሉ። ዋናው ነገር እንግዲህ ማርሻል አርት ሰው አስር ጊዜ ቢወርድ አስራ አንድ ጊዜ መነሳት ነው የሚባለው ነገር ነው እና እንግዲህ ይሄ ነው ለሁሉም መልእክት የማስተላልፈው። ዶክተር ጸጋይ ደግነህ የአፍሪካ ጅጅትሱ ፌዴሬሽን ምክትል ፕሬዚደንትና የዓለም አቀፉ ጅጅትሱ ፌዴሬሽን የስነ ምግባር ኮሚቴ ምክትል ፕሬዚደንት ያሬድ ንጉሴ፣ የ2017 የፖላንድ ዓለም አቀፍ ጂጂትሱ ተወዳሪና የአፍሪካ ጂጂትሱ ሻምፒዮን፣ ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን። አመሰግናለሁ።